የምስራች ድምፅ ነው። ተስፋ ለሴቶች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 ሰላም፣ ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የእግዚአብሔር የአምላካችን ጸጋና ምሕረት ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። እኛም ጌታ ረድቶን ያስተምሯችኋል ያልናቸውን ዝግጅቶች ይዘንላችሁ ቀርበናል። እናንተም እስከ መጨረሻው ከእኛ ጋር ቆይታችሁ ፕሮግራማችንን እንድትከታተሉ እንጋብዛችኋለን። ሁሌ እንደምናደርገው እግዚአብሔር ጊዜውን እንዲባረክልን በቅድሚያ አብረን እንጸልይ። የዘላለም አባት እግዚአብሔር አምላኬ ሆይ ስለ ነገሮች ሁሉ እናመሰግናለን። ይህንን ጊዜ አሳልፈ አንተ ስለሰጠን ክብር በሰማይ ክብር በምድር ለዘላለም ላንተ ይሁን። እግዚአብሔር አምላኬ የምንማረውን ትምህርት አንተ በትምህርት ውስጥ የምትናገርን ነገር እንድናስተውል፣ አስተውለንም በሕይወታችን ላይ እንድንተገብር አንተ እርዳን። እግዚአብሔር አምላኬ ቀሪ ጊዜያችንን ሁሉ እንድትባረክልን አሳልፈለት አመኖቶቾች ሰጠን በጌታ በኢየሱስም

መፈጸም ጀመሯል በህይወቴ መፈጸም ጀመሯል በህይወቴ አየው ጀመሯል በህይወቴ መፈጸም ጀመሯል በህይወቴ መፈጸም ጀመሯል በህይወቴ። የቅርብ ጊዜ ጥናቶች እንደሚያሳዩት የሰሜን አሜሪካ ህዝቦች እያንዳንዱን ሌሊት በአማካይ ከሰባት እስከ ሰባት ተኩል ሰዓት በእንቅልፍ ያሳልፋሉ። ይሁንና እንቅልፍ ምን ያህል አስፈላጊ ነው? ውድህቴ ሆይ ሌሊት ተኝተሽ ሳለ ከ60 እስከ 90 በሚሆኑ ደቂቃዎች ውስጥ ደጋግሞ በሚመጣው በባለ ህልም የእንቅልፍ ውደት ውስጥ ታልፊያለሽ። በዚህ የእንቅልፍ ውደት ውስጥ አንጎላችን በጣም ንቁ የሚሆን ሲሆን ተመራማሪዎች እንደሚያምኑት አንጎላችን በዚህ ጊዜ አንድ አይነት ራስን የመጠገን ስራ እያከናወነ ሊሆን ይችላል። አንዳንድ ባለሙያዎች እንደሚናገሩት ከሆነ የእንቅልፍ ዑደት ሲስተጓጎል ና እንቅልፍ ሲጠፋ ችግሮቹ ይጠራቀሙና በሰውነታችን ላይ ከፍተኛ ጉዳት ማስከተል ይጀምራሉ። በተጨማሪም ማንጎላችን ስራውን እንዳያከናውን ሳንካ የሚገጥመው ሲሆን፣ ይህ ደግሞ የንቃት ማነስ፣ በርካታ አካላዊ ህመሞችን ያስከትላል። ሰውነታችን በቂ እንቅልፍ ሳያገኝ ከቀረ አንጎላችን ሳይታወቀን ለጥቂት ሴኮንዶች እንድናሸልብ የሚያደርግበት የራሱ አሰራር አለው። ዘቶሮንቶ ስታር የተሰኘው ጋዜጣ እንደገለጸው ከሆነ እየሰራህ ያለኸው ነገር ምንም ሆነ ምን፣ እንቅልፍ የተነፈገው አንጎልህ አለፍ አለፍ እያለ ቢያንስ ለ10 ሴኮንድ ቢበዛ ደግሞ ከአንድ ደቂቃ ትንሽ ለሚበልጥ ጊዜ የመጀመሪያውን ደረጃ እንቅልፍ ወይም ሸለብታ ይተኛል ይላል። ይህ ለሴቶችም ተመሳሳይ ነው። ሰውነትሽ ለበሽታ መንስኤ የሆኑትን ባክቴሪያዎች የሚዋጉትን ቲ ሴሎችን የሚያመርተው በእንቅልፍ ሰዓት በመሆኑ ሰውነትሽን እንቅልፍ መንፈጉ በሽታን የመከላከል አቅምሽን ሊያዳክመው ይችላል። በተጨማሪም ሰውነታችን የምግብ ፍላጎታችን የተስተካከለ እንዲሆን የሚያደርገውን ሌፕቲን የተባለ ሆርሞን የሚያመርተው በእንቅልፍ ላይ እያለን ነው። በእርግጥም ሰውነታችን ተገቢ የሆነ አካላዊ እንቅስቃሴና ምግብ የሚያስፈልገውን ያህል እንቅልፍ ያስፈልገዋል። እንግዲህ የዛሬው ትኩረታችን እንቅልፍ ምን ያህል ለሰውነታችን ጠቃሚ እንደሆነ መነጋገር ነው። በተከታዩ መዝሙር ቆይታ ካደረግን በኋላ እንመለስበታለን። አብራችሁን ቆዩ። ሳይኖር ምድረ በዳ ላይ ሆነን ዘርበስቷን ስትለኛ አለ ገና ገና የነገርከኛለ አለ ገና ገና ማንም ሳይኖር ከጎኔ አለ ገና ገና ምግበበዳ ላይሆነን አለ ገና ገና ትውልድ አለ ስትለኝ አለ ገና ገና እንደገና ጌታ መርቆ እንደገና የሸኘው ሰው እንደገና መሃል መገናኝ ማን ያስገባ ነገር ጀምሯል። የምርቃቱ አንዳሸዋ ነው። አንዳንድ ሰዎች እንቅልፍን ምንም ጥቅም የሌለው ጊዜ ማጥፊያ እንደሆነ አድርገው ይመለከቱታል። እንደዚህ ያሉት ሰዎች በስራና በማህበራዊ ጉዳዮች ከልክ በላይ በመጠላለፍ ለእንቅልፍ እጃቸውን የሚሰጡት በጣም በሚደክማቸው ጊዜ ብቻ ነው። በአንጻሩ ደግሞ ሌሊቱን ሙሉ ሲገላበጡ ቢያድሩም እንቅልፍ በአይናቸው ሳይዞር ሌሊቱ የሚነጋባቸው ሰዎችም አሉ። አንዳንዶች እንቅልፍ እምቢ ሲላቸው፣ ሌሎች ግን መተኛት ሳይፈልጉ እንቅልፍ የሚጫጫ ናቸው። ለምንድን ነው? እንቅልፍን ማየት የሚኖርብን እንደ ቅንጦት ነው ወይስ የግድ አስፈላጊ እንደሆነ ነገር? እነዚህን ጥያቄዎች ለመመለስ በመጀመሪያ በምንተኛበት ጊዜ በሰውነታችን ውስጥ ምን እንደሚካሄድ መረዳት ይኖርብናል። አንድ ሰው እንቅልፍ ጥሎት ራሱን እንዲስት የሚያደርገው ነገር ምን እንደሆነ ገና አልታወቀም። ይሁን እንጂ ተመራማሪዎች እንቅልፍ አንጎል የሚቆጣጠረውንና በሰውነታችን ውስጥ ላለው ተፈጥሯዊ ሰዓት የሚታዘዝ የተወሳሰበ ሂደት እንደሆነ አውቀዋል። እድሜያችን እየገፋ ሲሄድ የእንቅልፍ ልማዳችንም እየተለወጠ ይሄዳል። አዲስ የተወለደ ሕፃን በቀን ውስጥ በየመሀሉ እየነቃም ቢሆን በጠቅላላው አስራ ስምንት ሰዓት ያህል ይተኛል። ስለ እንቅልፍ ያጠኑ ምሁራን እንደሚሉት ከሆነ አንዳንድ ትልልቅ ሰዎች በቀን ውስጥ የሶስት ሰዓት እንቅልፍ ብቻ ሲበቃቸው፣ ሌሎች ግን እስከ አስር ሰዓት የሚደርስ እንቅልፍ ያስፈልጋቸዋል። በቅርብ ጊዜ የተደረገው ጥናት እንደሚያመለክተው በሰውነታችን ውስጥ ያለው ተፈጥሯዊ ሰዓት የሚለያይ መሆኑ አንዳንድ ወጣቶች ጠዋት ጠዋት ከአልጋቸው ውስጥ ለመውጣት የሚቸገሩበት ምክንያት እንድንረዳ ያስችለናል። በወጣትነት ወቅት ባይሎጂያዊው ሰዓት ስለሚለወጥ ወጣቶች አምሽተው መተኛት፣ አርፍዶ መነሳት እንዲመርጡ ያደርጋቸዋል። ይህ የእንቅልፍ መጓተት የተለመደ ሲሆን ከአስራዎቹ ዕድሜ አጋማሽ ጀምሮ እየጠፋ ይሄዳል። ይህ ተፈጥሯዊ ሰዓት በኬሚካላዊ ንጥረ ነገሮች ቁጥጥር የሚደረግበት ሲሆን ከነዚህም ውስጥ አብዛኛዎቹ ታውቀዋል። ከነዚህም አንዱ ሜላቶኒን የሚባለው ሆርሞን ሲሆን እንቅልፍ እንቅልፍ የማለትን ስሜት እንደሚቀሰቅስም ይታመናል። ሜላቶኒን የሚመነጨው አንጎል ውስጥ ሲሆን አንዳንድ ሳይንቲስቶች ልንተኛ ስንል ሰውነታችን የምግብ ማዋሃድ ስራውን እንዲቀንስ የሚያደርገው ይህ ንጥረ ነገር እንደሆነ ያምናሉ። ሜላቶኒን በሰውነታችን ውስጥ ሲሰራጭ የሰውነታችን ሙቀትና ወደ አንጎላችን የሚገባው የደም መጠን ይቀንሳል። ጡንቻዎቻችንም ቀስ በቀስ እየላሉ ይሄዱና በመጨረሻም ይዝላሉ። ከዚያ በኋላ ሰው ወደ ምስጢራዊው የእንቅልፍ ዓለም ይገባል። እንቅልፍ ከወሰደን ከሁለት ሰዓታት ገደማ በኋላ ዓይኖቻችን መርገብገብ ይጀምራሉ። ሳይንቲስቶች ስለዚህ ክስተት በቂ እውቀት ማግኘታቸው እንቅልፍን በሁለት መሠረታዊ ክፍሎች እንዲከፍሉት አድርጓቸዋል። እነርሱም ፈጣን ያይን መርገብገብ ያለበትና የሌለበት እንቅልፍ ናቸው። ፈጣን ያይን መርገብገብ የሌለበት እንቅልፍ ደግሞ በአራት የእንቅልፍ ደረጃዎች ይከፈላል። ጥሩ እንቅልፍ ባለበት ሌሊት ፈጣን ያይን መርገብገብ ያለበት እንቅልፍ ፈጣን ያይን መርገብገብ ከሌለበት እንቅልፍ ጋር በመፈራረቅ ብዙ ጊዜ ይከሰታል። ብዙ ሕልም የሚታየው ፈጣን ያይን መርገብገብ ባለበት የእንቅልፍ ጊዜ ነው። በዚህ የእንቅልፍ ወቅት የሰውነት ጡንቻዎችም ዘና ስለሚሉ የተኛው ሰው ከእንቅልፉ ሲነቃ ሰውነቱ እንደ ታደሰ ሆኖ ይሰማዋል። በተጨማሪም አንዳንድ ተመራማሪዎች አዳዲስ እውቀቶች በአእምሯችን ውስጥ በመቀረጽ ከረጅም ጊዜ በፊት ከምናውቃቸው እውቀቶች ጋር የሚዋሃዱት በዚህኛው የእንቅልፍ ክፍል እንደሆነ ያምናሉ። ከባድ እንቅልፍ ሲወስደን የደም ግፊታችን፣ የልባችን ምት በጣም ዝቅ ይላል። ይህ የደም ዝውውር ስርዓታችን እረፍት እንዲያገኝና የደም ቧንቧዎች በበሽታ እንዳይጠቁ ለመከላከል ይረዳል። በተጨማሪም እድገትን የሚቆጣጠሩ ሆርሞኖች ከፍ የሚሉበት በዚህ የእንቅልፍ ክፍል ወቅት ነው። እንዲያውም እነዚህ ሆርሞኖች በአስራዎቹ እድሜ በሚገኙ አንዳንድ ወጣቶች ሰውነቱ ውስጥ ከቀን ይልቅ ማታ ማታ በ በሀምሳ እጥፍ ይጨምራሉ በተጨማሪም እንቅልፍ በምግብ ፍላጎታችን ላይም ለውጥ ያመጣል ሳይንቲስቶች እንቅልፍ ዋነኛ የሕይወት ምግብ መሆኑን ደርሰውበታል አንጎላችን የእንቅልፍ እጦትን ምግብ እንደማጣት አድርጎ ይተረጉመዋል አካላችን ምግብ በልተን መጥገባችንን የሚነግረንን ሌፕቲን የተባለውን ሆርሞን ስንተኛ ያመነጫል ሳንተኛ ከሚገባው በላይ ከቆየን ሰውነታችን የሚያመነጨው የሌፕቲን መጠን አነስተኛ ስለሚሆን ተጨማሪ ምግብ መብላት ያምረናል። በመሆኑም እንቅልፍ አለመተኛት ተጨማሪ ምግቦች እንድንበላ ስለሚያደርግ ከመጠን በላይ መወፈርን ያስከትላል። ውድ እህቴ ሆይ ምሳ ከበላሽ በኋላ እንቅልፍ ተጫጭኖሽ ያውቃል? ይህ ለሊት ጥሩ እንቅልፍ ሳትተኚህ በመቅረትሽ ምክንያት ያጋጠመሽ ላይሆን ይችላል። በተፈጥሮ ቀትር ላይ የሰውነት ሙቀት ስለሚቀንስ እንቅልፍ እንቅልፍ የማለት ስሜት መሰማቱ የተለመደ ነገር ነው። በተጨማሪም በቅርቡ የሳይንስ ሊቃውንት እንደደረሱበት አንጎላችን እንድንነቃ የሚያደርግ ሃይፖክሬቲን ወይም ኦሬክሲን የሚባል ፕሮቲን ያመነጫል። በሃይፖክሮቲን እና በምግብ መካከል ምን ግንኙነት አለ? ምግብ በምንበላበት ጊዜ ሰውነታችን መጥገባችንን ለማሳወቅ ሌፕቲን የሚባል ሆርሞን ያመነጫል። ሌፕቲን ግን ሃይፖክሮቲን እንደ ልብ እንዳይመነጭ ያግዳል። በሌላ አነጋገር በአንጎላችን ውስጥ ብዙ ሌፕቲን ሲኖር በሰውነታችን ውስጥ ያለው የሃይፖክሮቲን መጠን ይቀንሳል። ይህም እንቅልፍ እንዲጫጫነን ያደርጋል። በአንዳንድ አገሮች ያሉ ሰራተኞች ምሳ ከበሉ በኋላ ትንሽ ጊዜ ወስደው የሚያሸልቡት በዚህ ምክንያት ሊሆን ይችላል። እንቅልፍ የሚሰጠው ጥቅም በዚህ ብቻ አያበቃም። እንቅልፍ ሰውነታችን እርጅናንና ካንሰርን ያመጣሉ ተብለው የሚታሰቡትን ፍሪ ራዲካልስ ተብለው የሚታወቁትን ሕብረ ሕዋሳትን ለማፍረስ ይረዳል። በቺካጎ ዩኒቨርሲቲ በቅርቡ በተካሄደ አንድ ጥናት ጤነኛ የሆኑ አስራ አንድ ወጣቶች ለስድስት ቀናት ያህል በየቀኑ ለአራት ሰዓታት ብቻ እንዲተኙ ተደረገ። ከስድስቱ ቀን በኋላ ሰውነታቸው ስራውን የሚያከናውነው እንደ 60 ዓመት አረጋውያን ሆኖ የተገኘ ከመሆኑም በላይ በደማቸው ውስጥ ያለው የኢንሱሊን ወይም የስኳር መጠን የስኳር በሽታ ካለበት ሰው ጋር የሚስተካከል ሆኖ ተገኝቷል። የእንቅልፍ እጦት በሰውነታችን ውስጥ ነጭ የደም ሴሎችን እና ኮርቲሶል የሚባል ሆርሞን በበቂ መጠን እንዳይመረቱ በማድረግ ኢንፌክሽን እና ከደም ዝውውር ጋር የተያያዙ በሽታዎች እንዲከሰቱ ሊያደርግ ይችላል። ከዚህ ለማየት እንደምንችለው እንቅልፍ የሰውነትንና የአእምሮን ጤና ለመጠበቅ እጅግ አስፈላጊ ነው። ዩናይትድ ስቴትስ በሚገኘው ስታንፎርድ ዩኒቨርሲቲ ውስጥ የእንቅልፍ ጥናት ማዕከል መስራች የሆኑት ዊሊያም ዳመንት የተባሉ አንድ ተመራማሪ እንቅልፍ ምን ያህል እድሜ እንደምንኖር ከሁሉ የሚበልጥ አመላካች ይመስላል በማለት አስተያየታቸውን ሰጥተዋል። በሳው ፖሎ ብራዚል፣ የእንቅልፍ ጥናት ማዕከል ተመራማሪ የሆኑት ዲቦራ ሱሼኬ የተባሉ ሴት፣ ሰዎች እንቅልፍ በተነፈገው ሰውነት ውስጥ የሚካሄደውን ነገር ቢያውቁ ኖሮ እንቅልፍ ጊዜ ማባከኛ ወይም የሰነፎች ነው ብለው ባልተናገሩ ነበር በማለት አስተያየታቸውን ሰጥተዋል። ይሁንና ሰውነትን የሚያድሰው ሁሉም አይነት እንቅልፍ ነውን? አንዳንድ ሰዎች ሌሊቱ ሙሉ ተኝተው እንቅልፍ ሳይጠግቡ የሚነሱት ለምንድን ነው? ቀጣዩ ርዕስ ለእንቅልፍ መዛባት ምክንያት የሆኑትን ዋነኛ ችግሮች ምን እንደሆኑና ጥሩ እንቅልፍ እንዴት ማግኘት እንደሚቻል ያብራራል። ከተከታዩ የመሸጋገሪያ መዝሙር በኋላ ተመልሰን እንገናኝ። Yesu manawan na, Alleluya gana, Lapachoch kenarkar ko, Get on the ውድ እህቴ ሆይ የዛሬው ፕሮግራማችን ትኩረት እንቅልፍን የተመለከተ ነው። እስካሁን ያየነው የእንቅልፍን ጥቅም ነበር። አሁን ደግሞ የምናየው የእንቅልፍ ማነስ የሚያስከትላቸው ችግሮችን ነው። እነዚህ ችግሮች የአጭር ጊዜና የረጅም ጊዜ ብለን በሁለት ልንከፍላቸው እንችላለን። በመጀመሪያ የአጭር ጊዜ ችግሮችን እንይ። ድብታ፣ ድንገተኛ የጠባይ መለዋወጥ ጊዜያዊ የመርሳት ችግር፣ ስራ የመፍጠር የማቀድና የማከናወን ችሎታ ማጣት፣ በትኩረት የመከታተል ችሎታ ማጣት ሲሆኑ የረጅም ጊዜ ችግሮች የምንላቸው ደግሞ ከልክ በላይ መወፈር፣ ያለ ዕድሜ ማርጀት፣ ለረጅም ጊዜ የሚቆይ ድካም፣ ለኢንፌክሽን፣ ለስኳር በሽታ፣ ለስርዓተ ልብ ቧንቧ በሽታዎች፣ ለጨጓራና ለአንጀት በሽታዎች መጋለጥ ስር የሰደደ የመርሳት ችግሮች ናቸው። እንግዲህ ውድህቴ ሆይ እንቅልፍ አለመተኛት እነዚህን የመሰሉ ጉዳቶች የሚያመጣ ነውና ስራን በአግባቡና በጊዜ ሰርቶ እረፍት ማድረግን መለማመድ አስፈላጊ ነው። እርግጥ ነው የእኛ ሀገር ሁኔታ ሴቶች የቤት የልጆች እንዲሁም የመስክ ኃላፊነት ያለባቸው በመሆኑ ብዙ ሰዓት መስራት ይጠበቅባቸዋል። ነገር ግን በአብዛኛው ቡና በመጠጣትና ብዙ በማውራት የሚያልፈውን ጊዜ ለስራ በመቆጠብ ሰፊና በቂ የእንቅልፍ ጊዜ ማግኘት አስፈላጊ ነው። እንግዲህ ከዝግጅቱ ብዙ ቁም ነገሮችን እንደቀሰምሽ ተስፋ አድርጋለሁ። የዚህን ትምህርት ቅጂ ከፈለግሽ ባድራሻችን ጻፊልን። አሁን ወደ ቀጣዩ ትምህርት በዚህ የመሸጋገሪያ መዝሙር እንለን በእግዚአብሔር የሚገኝ ረፍት። ውድ እህቴ ሆይ የሚያስፈራ ህልም አይተሽ ወይም የተለየ ድምፅ ሰምተሽ በሌሊት ከእንቅልፍሽ ነቅተሽ መልሶ እንቅልፍ አልወስድ ብሎሽ ያውቃል። እርግጠኛ ነኝ ይህ ገጠመኝ ይኖርሻል። ሰዓቱ ገና ነው፣ እንቅልፍ መልሶ እንዲወስድሽ ብዙ ጥረት ብታደርግም አልወሰደሽም። አይምሮሽ የማያስበው ነገር የለም። ከዚህ የተነሳ ውስጥሽ ይረበሻል። ለስሙ ተኝተሻል ነገር ግን መንፈስሽና አይምሮሽ እረፍት እያገኝ አይደለም። ማታ ልትተኝ ስቲ ካለሽ ድካም በላይ ነው አሁን እየተሰማሽ ያለው ይህ የብዙ ሰዎች ችግር ነው። እስኪ ስለ አንድ እንቅልፍ በማጣቱ ምክንያት የታመመ ንጉስ ታሪክ ልንገርሽ። ድሮ ነው አሉ አንድ እጅግ የከበረና ሰፊ ግዛት ያለው ንጉስ ነበረ። በአንድ ወቅት ይህ ንጉስ እንቅልፍም ቢለዋል፣ ከዚህም የተነሳ ይታመማል። በግዛቱ ያሉ ሐኪሞች ሁሉ ቢረባረቡም ሊያድኑት ግን አልቻሉም። ከዚያም በአካባቢው ወዳሉ አዋቂዎች ወሰዱት። እነርሱም ባላቸው እውቀት የቻሉትን ሁሉ ቢያደርጉም ንጉሱ ሊድን አልቻለም። በመጨረሻ መፍትሄ ነው ያሉትን ለንጉሱ ባለሟሎች ነገሯቸው። እርሱም ምንድን ነው? በንጉሱ ግዛት ውስጥ ካሉት ሀብታምና አዋቂ ሰዎች ውስጥ ደስተኛ የሆነ ሰው ተፈልጎ የእርሱን ካኒተራ ንጉሱ ቢለብስ ደስተኛና እረፍት ያለው ይሆናል የሚል ነው። የንጉሱ ባለሟሎች አልዘገዩም። ምክንያቱም ይህንን ሰው አግኝተው ንጉሳቸውን ማዳን ፈልገዋል ፈልገዋልና ነው። በግዛቱ ሁሉ ዞሩ። ሀብታምና አዋቂ የሆነ ደስተኛ ሰው ፈለጉ። አስሰው አስሰው አጡ። ወደ አዋቂዎቹ መጥተው ማጣታቸውን ተናገሩ። ከድሃዎቹ እንዲፈልጉ ደግሞ ነገሯቸው። ከድሃዎቹም ፈልገው ማግኘት አልቻሉም። ከዚያም በመጨረሻም በጣም ድሃ ወደሆኑት አስሳቸውን ቀጠሉ። አንድ ሰው አገኙ። ይህ ሰው ሁልጊዜ ደስተኛና ሰዎችን ሲያጽናና ሲያበረታታ ነው የሚታየው። የንጉሱ ባለሟሎችም ወደዚህ ደስተኛ ሰው ቤት ሄደው ቤቱን ሲያዩት ተገረሙ። በጣም ደሳሳ ጎጆ ነች ያለችው፣ ውስጧም ምንም የቅንጦት እቃ የለም። ከዚያም ለንጉሱ አንድ የራሱን ካኒተራ እንዲሰጣቸው ሲጠይቁት እንዲህ ሲል መለሰላቸው። ውይ! እኔ በሕይወት ዘመኔ ካኒተራ የሚባል ነገር ኖሮኝ አያውቅም። ለንጉሱም የምልክለት ነገር የለም ነገር ግን የደስታዬን ምንጭ ነግራችኋለሁ እርሱም እግዚአብሔር ነው ብሎ መለሰላቸው። አየሽ፣ ውደቴ ሆይ ደስታችን ባለን ሁኔታ ላይ የተመረኮዘ አይደለም። ምንም ያህል የፈለግነው የተሟላልን ብንሆን ደስታን ይሰጠናል ማለት ግን አይደለም። ይህ የሚያሳየው ደስታ በውጫዊ ማንነታችን ላይ ሳይሆን በውስጣዊ ማንነታችን ውስጥ ያለ መሆኑን ነው። እኛ ማኞች ባስጨናቂ ሁኔታ ውስጥ የምናርፍበት ጸጋ ተሰጥቶናል። ኢየሱስ ክርስቶስ በመስቀል ላይ ሞቶ ለእኛ እረፍትን አውጆልናል። ለዚህ ነው ኢየሱስ ራሱ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 29 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍትን ታገኛላችሁ ያለው። እንዲሁም በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ላይ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ካስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግናለሁ። አሁን አባት ሆይ ፈቃድ በፊት እንዲህ ሆኗልና ይላል። ደስታ የሚገኘው ውስጣችን ንጹህ ሲሆን ነው ለዚህ ነው እግዚአብሔር በምሳሌ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ አይኖችህም መንገዴን ይውደዱ የሚለው ደስታ የሚገኘው በክርስቶስ ነው ውድህቴ ሆይ በክርስቶስ ወደሚገኘው ሰላም እጋብዝሻለሁ እርሱ ነው የዘላለም እረፍትና ሰላም አራተኛ ዙር የጥያቄና መልስ ውድድር። ውድ አድማጮች ለተሳትፎ ይረዳችሁ ዘንድ ጥያቄዎችን አዘጋጅተንላችኋል። በእነዚህ ጥያቄዎችም እስከ ጥር ወር መጨረሻ ድረስ ብቻ በመሳተፍ ተሸላሚ መሆን ትችላላችሁ። ለጥያቄዎቹ መልስ በምትልኩልን ጊዜ ሙሉ አድራሻችሁን ማለትም የመልእክት ሳጥን ቁጥራችሁን በትክክል መግለጽ እንዳለባችሁ አትዘንጉ። ጥያቄዎቹም አንደኛ የጌታችን ኢየሱስ ክርስቶስን ከሞት የመነሳት ዜና ለደቀ መዛሙርት ያበሰረችው ሴት ማን ናት? ከዚህ ነገር ምን እንረዳለን? እደግመዋለሁ። የጌታችን የኢየሱስ ክርስቶስን ከሞት የመነሳት ዜና ለደቀ መዛሙርት ያበሰረችው ሴት ማን ናት? ከዚህ ነገር ምን እንረዳለን? ሁለተኛ ኢየሱስ በመስቀል ላይ ሲሞት ተፈጸመ አለ። ይህ ተፈጸመ የሚለው ቃል በውስጡ ምን ምን ነገሮችን አካቷል? እደግመዋለሁ። ኢየሱስ በመስቀል ላይ ሲሞት ተፈጸመ አለ። ይህ ተፈጸመ የሚለው ቃል በውስጡ ምን ምን ነገሮችን አካቷል? ለነዚህ ሁለት ጥያቄዎች እስከ ጥር 30 2006 ዓ.ም ድረስ ምላሽ መስጠት ትችላላችሁ። ምላሻችሁንም የምስራች ድምጽ መገናኛ አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጻፉልን ወይም በስልክ ቁጥር 09 34 17 47 38 ኤስኤምኤስ ወይም መልእክት ብቻ መላክ ትችላላችሁ። እደግመዋለሁ። የምስራች ድምጽ መገናኛ አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ጻፉልን ወይም በስልክ ቁጥር 09 34 17 47 38 ኤስ ኤም ኤስ ወይም መልእክት ብቻ መላክ ትችላላችሁ። ስትጽፉ ግን የራሳችሁን የመልእክት ሳጥን ቁጥር በትክክልና በግልጽ መጻፍ አለባችሁ። ምክንያቱም ከዚህ በፊት ብዙዎቻችሁ አድራሻችሁን በትክክል ባለ መጻፋችሁ አሸናፊ ሆናችሁ እንኳ ሽልማታችሁን መላክ አልቻልንም። ስለዚህ አድራሻችሁን በግልጽ ጻፉልን። ጌታ ይባርካችሁ። የተወደዳችሁ አድማጮቻችን፣ እንግዲህ የዛሬውን ፕሮግራማችንን ወደ ማጠናቀቁ ተቃርበናል። በፕሮግራማችን ላይ ያላችሁን ሐሳብ፣ ምክር፣ ጥያቄና አስተያየት እንዲሁም የጸሎት ርዕስ በአድራሻችን ላኩልን። አድራሻችን የምሥራች ድምፅ መገናኛ አገልግሎት ተስፋ ለሴቶች የራዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ ወይም አጭር የጽሑፍ መልእክት ላኩልን። በተጨማሪም የምስራች ድምጽ ራዲዮ በሚል የፌስቡክ ገጻችን፣ በቴሌግራምና በዋትሳፕ ልታገኙን ትችላላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። ፕሮግራሙን አዘጋጅቼ በማቅረብ ከእናንተ ጋር የነበርኩት እኔ አስራት ፈይሳ ነኝ። ሳምንት በተከታዩ ፕሮግራማችን እስከምንገናኝ ሰላም ቆዩን።